ዳዊት ዘነግሰ ለእስራኤል አሜት ነሱ ላይሌሁ እለዋን ፈቶ ይስተ ማየ ማዘቅተ ቤተልሔም ፍጡነ ተንስ መላይቅ ታራሁ ወተቃተሉ በውስተ ትይንተ እለዋን ዋምፁ ሎቱ ተማየ ዘፈቶ ይስተ ወሶበሬ ውቱ ጻዲቅ ከማያጥቡ ወመጠው ነፍሶም ለቀት በይንቲያሁ ከአወ ው ተማየ ወይሰት የእምንሁ ወምዝ ተወለቆ ሎቱ ጽርቅ እስከላለም አማን መነኑ ሰማይት ጣይማ ለዛ ዓለም ወካውድ ወካው ደሞ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግስተ ሰማያት ተሳለን በከመ በሳይልከ ሳሊ ለነ ቅድስት